የኮሎምቢያ የህጻናት መብት ተሟጋቿ ሜሪሊን ቬርጋራ ፔሬዝ የዚህን አመት የናንሰን የስደተኞች የላቀ ሽልማት አሸነፉ። ሽልማቱ የተሰጣቸው ከሁለት አስርት በላይ በሺዎች የሚቆጠሩ ህጻናትን ከህገወጥ የሰዎች ዝውውርና ከወሲብ ብዝበዛ ጥቃት ተከላክለው በማዳን ላደረጉት ከፍተኛ አስተዋጽኦ ነው። የሰብአዊነት ሽልማቱ በግዳጅ የተፈናቀሉ ሰዎችን በመታደግ አስደናቂ ስራ ላከናወኑ ሰዎች በተባበሩት መንግስታት የስደተኞች ኮሚሽን በየአመቱ የሚሰጥ ሽልማት ነው። ከጄኒቫ የቪኦኤዋ ሊሳ ሽላይን የዘገበችውን ደረጀ ደስታ ያቀርበዋል። ሜርሊን ቬርጋራ ፕሬዝ ማየ ተብለው ይጠራሉ። በካሪቢያን ክልል በህፃናትና አዋቂዎች ላይ የሚደረገውን የወሲብ ብዝበዛ ለማስቀረት የሚሰራው ሬናሰር ፋውንዴሽን የተባለው በጎ አድራጌ ድርጅት አስተባባሪ ናቸው። ድርጅቱ የተቋቋመው ከ30 ዓመት በፊት ሲሆን እስካሁን 22 ሺህ የሚደርሱ ህፃናትና አዋቂዎችን አድነዋል። ሬናሰር የሚለው ቃል በአካባቢው ዳግመኛ መወለድ እንደማለት ነው። የተባበሩት መንግስታት የስደተኞች ኮሚሽነር ቃል አቀባይ ቦሪስ ቼሽሮኮቭ እንደሚሉት ማይ ቨርጋራ የሰሩት ስራ ከጀግንነት የተናነሰ አይደለም። ለአሜሪካ ድምፅ እንደተናገሩት የማይ ቫርጋራ ቡድን ህገወጦቹ የሰዎች አዘዋዋሪዎችና ኮንትሮባንዲስቶቹ በሚዘዋወሩበት አካባቢ ድረስ ዘልቀው የገቡ ቡድኖችን በመምራት መስራታቸውን ገልጸው ይህን ብለዋል። ሕፃናቱን ፈልገውና ለይተው ያገኟቸዋል። ከነዚህ አስከፊ ብዝበዛዎችና አሰቃቂ ሁኔታዎችም ረድተው ያወጧቸዋል። ልጆቹን ከእነዚህ ወንጀለኛ ድርጅቶች እጅ ፈልቅቀው በማውጣት የወደፊት ተስፋ እንዲኖራቸው ለማድረግ ጥረት በሚያደርጉበት ጊዜ የራሳቸውን ሕይወት ላደጋ አጋልጦ በመስጠት መሆኑም ይታወቃል። ሕፃናቱ አንዴ ከአዘዋዋሪዎች እጅ እንዲወጡ ከተደረጉ በኋላ ከደረሰባቸው የአእምሮና የስሜት ስብራት እንዲያገግሙ የስነልቦና ምክርና እርዳታ ይሰጣቸዋል። ከህጉም እርዳታ በተጨማሪ የቀለም ትምህርትና የሙያ ስልጠና እየተሰጣቸው አገግመው የሚታነጹበት የ18 ወራት ጊዜ ይኖራቸዋል። ባለፉት አምስት ዓመታት 1.7 ሚሊየን የሚሆኑ የቬኔዙዌላ ስደተኞችና ተፈናቃዮች ወደ ተሻለና ደህንነቱ የተጠበቀ ስራ አለማግኘት ወደ ኮሎምቢያ ተሰደዋል። ቼሽሮኮቭ እንደሚሉት ከእነዚህ ብዙዎቹ በህገ ወጥ የሰዎች አዘዋዋሪዎች የወንጀል ቡድኖችና ታጣቂዎች እጅ እየወደቁ ተይዘዋል። በዚህ የተነሳ ለወሲብ ብዝበዛና ንግድ የተጋለጡ ሴቶችና ልጃገረዶች ቁጥር በከፍተኛ ሁኔታ እየጨመረ መጥቷል። የናንሰን ሽልማት በኖርዌይና ስዊስ መንግስታት ከሚለገሰው ከ150 ሺህ ዶላር ጥሬ ገንዘብ ጋር የሚሰጥ ነው። ተሸላሚዎቹ ሎሬቶች የሚያገኙትን ገንዘብ ለሽልማት ያበቋቸውን በጎ ስራዎች የበለጠ ተክተው እንዲያከናውኑበት ታሳቢ ተደርጎ የተሰጠ መሆኑም ተነግረዋል።